ጤናና አካባቢ 25ኛው የመንግሥታቱ ድርጅት የአየር ለውጥ ጉባኤ ካለፈው ሳምንት ጀምሮ በስፔን ማድሪድ እየተካሄደ ነው። አምሳ የተለያዩ አገሮች መሪዎች የተገኙበት ይህ ጉባኤ የሁሉም መንግሥታት ተወካዮች የተገኙበትና ከ20 ሺህ ያላነሱ ተሳታፊዎች የነበሩበት እንደሆነ ተገልጿል። ጉባኤው በፓሪሱ ጉባኤ የተወሰነውን ውሳኔ ተግባራዊነት እንደሚገመግምና በፍጥነት እየተለወጠ ያለው የዓለማችን አየር እያደረሰ ያለውንና ሊያደርስ የሚችለውን ውድመት በጥልቀት እንደሚመረምር ታውቋል። የመንግሥታቱ ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉተሬሽ በመክፈቻ ንግግራቸው የዓለማችን የሙቀት መጠን መጨመር ሊያስከትል የሚችለው ውድመት የታወቀ ብቻ ሳይሆን የተቃረበም በመሆኑ የአስቸኳይ ጊዜ አዋጅ የሚታወጅበት ደረጃ ደርሰናል፣ በማለት አፋጣኝ እርምጃዎችን መውሰድ የግድ እንደሆነ አሳስበዋል። በኑሯችንና ስራችን ትልቅ ለውጥ ማድረግ ይኖርብናል። ኃይል የምናገኝበትን ከተሞች የምንገነባበትን ስልት ሁሉ መለወጥ ይኖርብናል። እንዴት እንደምንንቀሳቀስና ዓለምንም እንዴት እንደምናያት ሁሉ መለወጥ ይኖርበታል። የአኗኗር ዘይቤያችንን በአስቸኳይ መለወጥ ካልቻልን ኑሯችን ብቻ ሳይሆን ራሱ ሕይወታችን አደጋ ላይ ነው የሚሆነው። በሳምንቱ ውስጥ በተለያዩ ከተሞችና በተለይ በማድረድ 500 ሰዎች አደባባይ በሰልፍ ወጥተውም የአየር ለውጥ ጉዳይ አጣዳፊ መፍትሔ የሚሻ መሆኑን በማሳሰብ ጩኸዋል፣ ጥሪ አቅርበዋል። በዓለማችን በሁሉም ክፍሎች በተለይም በአፍሪካ የሚከሰተው ድርቅ፣ የጎርፍ መጥለቅለቅ፣ የባህርና ውቅያኖስ መጠን መጨመር አውሎ ንፋስ፣ ሰደድ እሳትና ሌሎችም የተፈጥሮ አደጋዎች ሁሉ በዋናነት በዓለማችን የአየር ለውጥ ምክንያት የሚከሰቱ መሆናቸው ከታወቀ ቆይቷል። ሌላው ቀርቶ በተለያዩ አገሮች ያሉ ግጭቶችና ጦርነቶች በአየር ለውጥ ምክንያት በሚከሰቱ የተፈጥሮ ሀብት መመናመንና መለወጥ ምክንያት እንደሆነ ነው የሚታመነው። ዓለማችን በተለይ ከባለ ኢንዱስትሪ ሀገራት በሚወጣው ከፍተኛ የጋዝ ልቀት ወይም ሲወቱ ምክንያት ሙቀቱ በመጨመሩ የተፈጥሮም ቁጣ እየጨመረና የሚለቀቀው የሙቀት መጠን ካልቀነሰም የተፈጥሮ ቁጣ ሊጨምርና ውድመቱ ከፍተኛ ሊሆን እንደሚችል ነው ሳይንቲስቶች የሚያሳስቡትና የመንግስታቱ ድርጅት ዋና ጸሐፊም ጥሪያቸውን ያቀረቡት የአየር ለውጥ ምክንያትና እሱን የሚከተሉት አደጋዎችና በሽታዎች ምንጫቸው በተለይ በኢንዱስትሪ ከበለጸጉ ሀገሮች የሚለቀቀው የጋዝ ወይም ሲወቱ መጠን የዓለማችንን ሙቀት በመጨመሩ ነው። ከዚህም በቀር ከፋብሪካዎችና ተሽከርካሪዎች የሚወጣው ሲወቱ ወይንም ቆሻሻ ጭስ አየሩን ስለሚበክለውም በሚሊዮን የሚቆጠሩ ሰዎች ለተለያዩና ለማይድኑ በሽታዎች ጭምር ተጋላጭ ይሆናሉ። ዓለማችንን በማሞቁ በኩል ከፍተኛውን ድርሻ የሚይዙት በኢንዱስትሪ የበለጸጉ አገሮች ቢሆንም ዋና ተጎጂዎቹና ተጠቂዎቹ ግን የአፍሪካ አገሮች ናቸው። አፍሪካ የምትለቀው ካርቦን ሞኖክሳይድ ወይም ሲወቱ ከአራት ከመቶ በታች እንደሆነ ነው የሚታወቀው። በመሆኑም አፍሪካ ዛሬ በአንድ በኩል ባለ ኢንዱስትሪዎቹ አገሮች ባበላሹት ከባቢ አየር ምክንያት የደረሰን ጉዳት ማዳንና መከላከል በሌላ በኩል እሷ ራሷ ተጨማሪ ካርቦን ሞኖክሳይድ ወደ ዓለማችን እንዳትለቅ ወይንም የምትለቀው መጠን እንድትቀንስ ማድረግ የሚጠበቅባት ሲሆን በሁለቱም ዘርፍ ጥሩ እንቅስቃሴ እያደረገች እንደሆነ ነው የሚገለጸው። ከዚሁ ጋር በተያያዘ በኢንዱስትሪ የበለጸጉት ሀገሮች ኃላፊነት ወደ ዓለማችን የሚለቁትን ሲወቱ በመቀነስ የዓለማችንን የሙቀት መጠን መቀነስ ብቻ ሳይሆን እስካሁን በተፈጠረው የአየር ለውጥ ምክንያት በአፍሪካ እየደረሰ ያለውን ጉዳት ለመታደግም እርዳታ የማድረግ ኃላፊነት እንዳለባቸውም ነው የሚነገረው። የአፍሪካ ሀገሮች በበኩላቸው ኢኮኖሚያቸውን ለማሳደግና የሕዝባቸውን ኑሮ ለማሻሻል የሆኖቹ የባለ ኢንዱስትሪ ሀገሮች ባለፉበት መንገድ በመሄድ ዓለማቸው መበከል እንደሌለባቸው በመገንዘብ ብዙዎቹ አገሮች ንጹህ የኃይል ምንጮችን በመጠቀም ላይ እንደሆኑ ነው የሚገለጸው። ኢትዮጵያ እንደ አውሮፓ አቆጣጠር በ2025 ዓ.ም የሕዝቧን ገቢ የመካከለኛ ገቢ ካላቸው ሀገሮች ትርታ ለማስገባት ስታቅድ በኢኮኖሚ እድገቷ ተጨማሪ ካርቦን ሞኖክሳይድ ወይም ሲወቱ ወደ ዓለማችን በመልቀቅ እንዳልሆነ ያስታወቀች ሲሆን፣ ኬንያ በሚቀጥለው ዓመት የኤሌክትሪክ ምንጯን ከታዳሽ የኃይል አቅርቦት እንደምታደርግ አስታውቃለች። ደቡብ አፍሪካ፣ ሩዋንዳ እና ናይጄሪያም ተጨማሪ የካርቦን ሞኖክሳይድ ወደ ዓለማችን የማይለቅ የኃይል ምንጭ በመጠቀም ልማታቸውን እንደሚያስኬዱ ስትራቴጂ ቀርጸዋል ተብሏል። በመሆኑም በርካታዎቹ አፍሪካ ሀገሮች ለምሳሌ ኢትዮጵያና ኬንያ ኢኮኖሚያቸውን ለማሳደግና የሕዝባቸውን ኑሮ ለማሻሻል የግድ ካርቦን ሞኖክሳይድ ወደ ዓለማችን ሊያስገቡ የሚችሉ እንደ ከሰል ጋዝና ነዳጅ የመሳሰሉትን ላለመጠቀም አስበው እየሰሩ እንደሆነና በዚህም የአውሮፓ አገሮች የሰሩትን ስህተት ላለመድገም እየጣሩ እንደሆነ እየተገለጸ ነው። በናይጄሪያ የአሌክስ ኢኩሜ ዩኒቨርሲቲ የአየር ለውጥና እድገት ማዕከል ዳይሬክተር የሆኑት ሚስተር ቼኮሜሬ ኤክሬኬ ይህንን የአፍሪካ ሀገሮች ጥረት ኢትዮጵያን በመጥቀስ የኢኮኖሚ እድገት ፖሊሲዋ፣ ዋና የኃይል አቅርቦቷ ብዙዎቹ የምዕራብ አገሮች የሰሩትን ስህተት የማይደግም ነው ብለዋል። ኬንያ ከፍተኛ የነፋስና ጂኦተርማል አማራጭ የኃይል ምንጮችን በመጠቀም የምትጠቀስ ሲሆን ሦስት አራተኛው የኤሌክትሪክ ምንጯ ከታዳሽ ኃይል እንደሆነና የኤሌክትሪክ ኃይል የሚያገኘውን የህዝቧን ብዛትም ከ30 ከመቶ ወደ 63 ከመቶ ለማድረስ እየሰራች እንደሆነ ተገልጿል። በፈጣን ኢኮኖሚ እድገት ላይ ናት የምትባለው ኢትዮጵያም በአፍሪካ ከፍተኛውን የሃይድሮኤሌክትሪክ ኃይል ማመንጫ የህዳሴ ግድብ እየሰራች ከመሆኑ በተጨማሪ 90 ከመቶ የሚሆነውን የኤሌክትሪክ ኃይሏን የምታገኘው ከታዳሽ የኃይል ምንጭ እንደሆነ ተገልጿል። አንድ በቅርቡ የወጣ የልማት መጽሔት እንደገለጸው ከሆነም ኢትዮጵያ የአረንጓዴ ኢኮኖሚን በመገንባት በኩል ትልቅ መርታ ልታሳይ ትችላለች። በአጠቃላይ የአፍሪካ ሀገሮች በአንድ በኩል ባለ ኢንዱስትሪዎቹ ሀገሮች በፈጠሩት የአየር ለውጥ ምክንያት የሚደርስባቸውን ጉዳት ከመከላከል በተጨማሪ ከሰልና ነዳጅ የመሳሰሉትን የኃይል ምንጮች በመለወጥ የነፋስ ፀሐይና ሌሎች ታዳሽ ኃይል ምንጮች በመጠቀም ለሚያደርጉ ጥረት የፋይናንስ ድጋፍ እንደሚያስፈልጋቸው ነው የአየር ለውጥ የሚያሳስባቸውና የሚታገሉ ወገኖች የሚያሳስቡት። በሌላ በኩል ብዙዎቹ የአፍሪካ ሀገሮች ለምግብ ማብሰያና ሌሎች የኃይል አቅርቦት የሚጠቀሙባቸው የእንጨት ማገዶና ከሰል የመሳሰሉት ለመተንፈሻ አካላት ህመም የሚያጋልጡ በመሆናቸው የኤሌክትሪክ አቅርቦትን ለማስፋፋት ጥረት እንደሚያደርጉ ነው የሚታወቀው። ከተሽከርካሪዎች ከማገዶ እንጨትና ከከሰል ከመሳሰሉት የሚወጣው ጭስና የተቃጠለ አየር ከፍተኛ የአየር ብክለት የሚያስከትል ሲሆን በዚህ ምክንያት በዓመት የ48000 ሰዎች ሕይወት ሊያልፍ እንደሚችል ነው ጥናቶች የሚያሳዩት። አድማጮች፣ በዚሁ የዛሬው ፕሮግራም ያበቃል። ገበያው ንጉሴ ለዲ ደብሊው ብራስልስ።